You, the American Radio Tabiano. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በምንናገረውና በምንከናወነው ነገር የማረጋው ነገር ስህተት ሆኖ በእኔ ድርጊት ምክንያት የሚል ጥርጣሬ ነገር ሁሌ ጭንቅላታችን ውስጥ ቢኖር ምናልባት የመነጋገር እድላችን ይሰፋል። ስንነጋገር የመደማመጥ እድላችን ይሰፋል። ህግ ሲዳኝ የመጽሐፉ ርዕስ ነው። ህግ ፍትህ አደባባይ ሲቀርብ በእርግጥ መፈጸሙ በማስረጃ የተረጋገጠ ወንጀል የሚዳኝበት ህግ ራሱ የሚከሰስ የሚጠየቅበት ይመስላል። ደራሲው አቶ ሙሉጌታ አረጋዊ የህግ ባለሙያና አማካሪ፣ ቀደም ሲልም በህግ መምህርነት አገልግሏል። በህግ አምላክ የተባለው ተከታታይ የቴሌቪዥን ድራማም ደራሲ ነው። አብሮን ያመሻል። አንድ ተወዳጅ አንጋፋ ድምፃዊ የ60 ዓመት የሙዚቃ ህይወት ጉዞ የሚከበርበት የሚወደስበት በዩናይትድ ስቴትስ መሰንበቻውን በሚከበረው የምስጋና ቀን ክብረ በዓል ሰሞን በተሰናዳ ልዩ ዝግጅት ለመጨረሻ ጊዜ የእድሜውን አብላጫ የኖረበትን መድረክ ይሰናበታል፣ ድምፃዊው መሐሙድ አህመድ። ስነ ስርዓቱን ደግሞ አክብረን እንከበር የሚል ስያሜ ሰጥተውታል። የሥነ ሥርዓቱን አስተባባሪ አቶ ፍስሐ ወልዴን ጋብዘናል። ዕለቱ እሁድ ህዳር 15 2017 ዓ ም ለምሽቱ ከተቀናበሩ ዝግጅቶቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ የአክብሮት ሰላምታችንን እናደርሳለን። የሰዓቱ የዓለም ዜና ይቀድማል። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የሶማሊያ ባለስልጣናት ባለፈው ሳምንት ከሀያ በላይ የሚሆኑ የሶማሊያ ፍልሰተኞች በማዳጋስካር የባህር ዳርቻ በሰጠሙ ሁለት ጀልባ አደጋዎች መሞታቸውን አስታወቁ። ፍልሰተኞቹ ወደ ሰባ የሚጠጉ ሰዎችን በጫኑ ሁለት ጀልባዎች ሲጓዙ እንደነበር ተገልጸዋል። የሶማሊያ ማስታወቂያ ሚኒስትር ዳውድ አዌስ ዛሬ እሁድ ለመገናኛ ብዙኃን እንደተናገሩት ሀያ ሁለቱ ፍልሰተኞች ሲሞቱ አርባ ስምንቱ መትረፋቸውን የማዳጋስካር ባለስልጣናት እንደነገረዋቸው አስታውቀዋል። የሱዳን ጦር ላለፉት አምስት ወራት በፈጥኖ ሆነው ደራሹ ጦር ቁጥጥር ስር የነበረችውና ከካርቱም በስተደቡብ የምትገኘውን ቁልፏን የሲናር ክፍለ ግዛት ዋና ከተማ ሲንጃን ትላንት ቅዳሜ መቆጣጠሩን አስታወቀ። ሲንጃ ለ19 ወራት በዘለቀው ጦርነት የምስራቅና መካከለኛው ሱዳን አካባቢዎችን በሚያገናኝ ቁልፍ መንገድ ላይ የምትገኝ ስትራቴጂካዊ ስፍራ ናት። የሰራዊቱ አዛዥ ጀኔራል አብዱልፋታህ አልቡርሃን ትላንት ቅዳሜ በካርቱም 30 ኪሎ ሜትር ርቀት ላይ ወደምትገኘው ሴናር ከተማ በመሄድ ጉብኝት ማድረጋቸውንና ድሉን ማክበራቸውን በሰራዊቱ የሚመራው መንግስት የማስታወቂያ ጠቅላይ ሚኒስትር ተናግረዋል። የፈጥኖ ደራሹ ጦር ባለፈው ሰኔ በሰነዘረው ድንገተኛ ጥቃት የክፍለ ግዛቲቱን ሁለት ከተሞች መቆጣጠሩ ሲገለጽ ወደ 726 ሺህ ሰላማዊ ሰዎች እንደተፈናቀሉ የተባበሩት መንግስታት ድርጅት ዘገባ አመልክተዋል። በተባበሩት አረብ ኤሚሬትስ ውስጥ ደብዛቸው ጠፍቶ ተሰውረው የቆዩ ሞልዶቫዊ እስራኤላዊ የሃይማኖት መምህር ወይም ረቢ ተገድለው መገኘታቸውን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽፈት ቤት ዛሬ እሁድ አስታውቋል። ጽፈት ቤቱ ባወጣው መግለጫ ድርጊቱ ዘግናኝና ጸረ ሴማዊ የሽብር ክስተት ነው ብሏል። ዢቪ ኮጋን የተባሉት የአይሁድ ሃይማኖት መምህር መሰወራቸው የተሰማው ባለፈው ሐሙስ ሲሆን ታግተው ይሆናል የሚል ጥርጣሬ እንደነበር ተሰምተዋል። የጠቅላይ ሚኒስትሩ ጽፈት ቤት መግለጫ የእስራኤል መንግስት ፍትህ ለመሻት ለግድያው ተጠያቂ በሆኑ ወንጀለኞች ላይ ማናቸውንም መንገድ በመጠቀም እርምጃ ይወስዳል ብለዋል። የኮጋን መሰወር የተሰማው በጥቅምት ወር ኢራን እና እስራኤል የተኩስ ልውውጥ ማድረጋቸውን ተከትሎ ኢራን እስራኤል ላይ የበቀል እርምጃ እንደምትወስድ እየዛተች ባለችበት ወቅት መሆኑ ተመልክተዋል። የእስራኤል መግለጫ ኢራንን ባይጠቅስም የኢራን የስለላ አገልግሎት ከዚህ ቀደም በተባበሩት አረብ ኤሚሬትስ አፈናዎች መፈጸሙን ጠቅሶ አሶሲየትድ ፕሬስ ዘግበዋል። ምዕራባውያን ባለስልጣናት ኢራን በተባበሩት አረብ ኤሚሬቶች ውስጥ የስለላ ስራዎች እንደምትሰራና በመላ ሀገሪቱ የሚኖሩ በመቶ ሺዎች የሚቆጠሩ ኢራናውያንን በቅርበት ትከታተላለች ብለው ያምናሉ። ምንም እንኳ ቴህራን ብታስተባብልም ኢራን የአውሮፓ አቆጣጠር በ2013 እንግሊዛዊውን ኢራናዊ አባስ ያስዲን ዱባይ ውስጥ አፍኖ በመግደል ተጠርጥራለች። ኢትዮጵያ አቆጣጠር በ2020 ኢራናዊውን ጀርመናዊ ሻምሺድ ሻርማድን ከዱባይ አግታ ወደ ትሄራን የወሰደች መሆኗም ተነግሯል። ሻርማድ ባለፈው ጥቅምት ወር ኢራን ውስጥ የሞት ቅጣት ተፈጽሞበታል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተባበሩት መንግስታት የአቶሚት ተቆጣጣሪ ቡድን በትሄራን ላይ ውሳኔ ካሳለፈ ጥቂት ቀናት በኋላ ኢራን ስለ አወዛጋቢው የኒክሎር መርሃ ግብር ከሶስት የአውሮፓ ያላን አገራት ጋር በመጪው አርብ በጄኔቭ ለመነጋገር ማቀዷን የጃፓን ኪዮዶ የዜና ወኪል እሁድ ዘግቧል። ኢራን በብሪታንያ፣ በፈረንሳይ፣ በጀርመንና በዩናይትድ ስቴትስ ለቀረበው የውሳኔ ሀሳብ የመንግስት ባለስልጣናት የተለያዩ እርምጃዎች በማለት የጠሩትን ዩራኒየምን የሚያበለጽጉ በርካታ አዳዲስና ዘመናዊ የማብለያ ማሽኖችን በማንቀሳቀስ ምላሽ ሰጥታለች። ኪዮዶ የኢራኑ ፕሬዝደንት ማሱድ ፔሽኪያን መንግስት ተመራጩ የአሜሪካ ፕሬዝደንት ዶናልድ ትራምፕ በዓለ ሲመት ከመድረሱ ከጥር ወር በፊት ለኒውክለር ውዝግቡ እልባት ሊሰጥ እየፈለገ ነው ብለዋል። አንድ የኢራን ከፍተኛ ባለስልጣን ስብሰባው በመጪው አርብ እንደሚካሄድ አረጋግጠው ቴህራን የኒውክለር ጉዳይ ሁልጊዜም በዲፕሎማሲ ፈታት አለበት ብላ ታምናለች። ኢራን ከድርድር ወታት ታውቅም። ብለዋል ስምምነቱን ለማደስ በፕሬዝደንት ጆ ባይደን አስተዳደር እና በቴህራን መካከል የተደረገው ቀጥተኛ ያልሆነ ውይይት አልተሳካም። ይሁን እንጂ ትረምፕ ባለፈው መስከረም በምርጫ ቀስቀሳቸው ላይ ሲናገሩ ስምምነት መፍጠር አለብን፣ ምክንያቱም የሚያስከትለው ነገር የማይቻል ነው። ስምምነት ማድረግ ይኖርብናል ብለዋል። በመጨረሻም በሄይቲ ወረበሎች ጥቃትን ለመክታት በተባበሩት መንግስታት ድርጅት የሚደገፈው ተልእኮ ውጤት ባለማሳየቱ የአገሪቱ ዜጎች ተስፋ እየደበዘዘ መሆኑ ተነገረ። የኬንያ ፖሊሶች የወረበሎችን ጥቃት ለመቀልበስ በተባበሩት መንግስታት ድርጅት የሚደገፈው ተልእኮ አካል ሆነው ሄይቲ ሲደርሱ የነበረው ተስፋ ከፍተኛ እንደነበረ ቢገለጽም የወንበዴዎች ጥቃቶች የአገሪቱን ዋና ከተማ እንቅስቃሴዎች ሽባ አድርገዋቸዋል። የወረበሎቹ ቡድን በሚያደርጓቸው የተቀናጁ ጥቃቶች 85 ከመቶ የሚሆነው የዋና ከተማ የከተማውን ክፍል በመቆጣጠር ከፍተኛ መፈናቀልና ሞት እያስከተሉ መሆኑም ተነግረዋል። ባለፉት ሁለት ሳምንታት ውስጥ ብቻ በዋና ከተማዋ 150 ሰዎች ሲገደሉ ወደ 20 ሺህ የሚሆኑት መኖሪያቸውን ለቀው ተሰደዋል። በዚህ የአውሮፓውያኑ ዓመት እስካሁን ወደ 4500 ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። እሁድ ህዳር 15 2017 ዓ ም በድጋሚ ጤና ስጥልን፣ እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅታየንን ለምሽቱ ትኩረት ካደረግንባቸው የራዲዮ መጽሔት ወጎች ጋር ተመልሰናል። ወደ ዝግጅቶቹ ከማምራታችን በፊት ግን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ሀገሬ፣ ችናት በቃ፣ ቁጥር ሁለት አንዳንዴ አንጎሌን እንደ ጃንጥላ ጥፌ፣ አገሬን በወግ ሰልችቼ፣ ፍቅሯን ከልቤ አጠንፍፌ፣ ወደ እሷ የሚያደርሱኝን መንገዶቼን ሁሉ አጥሬ፣ ሌላ ሌላ ሀገር አያለሁ። አገሬ ግን እንደ ጌታ የስለት ቀን በአራት አቅጣጫ ተወጥራ፣ እመስቀል ላይ ተቸንክራ፣ ጣሯን ቁልቁል በማሰማት ነገዋን በእኔ ለማየት ላማ ሰበቅታኒ ያለችኝ ለማን ተውከኝ? በዚህ ሰዓት ፊቴን መልሼ አየኋት። ሐሳቤን እንደ መስዋዕት ሰብስቤ ያቀረብኩላት። ዳሩ ሽሽት የት ሊያደርሰኝ? ምኗን ስለማልተዋት እንኳን አትርሳኝ እያለች ብትተወኝ እንኳ ላልተዋት አልኩኝ። ለራሴ የነገርኩት ሩቁን የአንጎሌን ዣንጥላ መልሼ ዘረጋሁላት። አፈሯን ጠርጌ ቁጭ አልኩ ትንሣኤዋን ላልምላት። ይቺ ነች አገሬ ማለት፣ ሞታ እስከምትነሳ፣ ተኝታም እስከምትነቃ፣ አገሬ እችው ነች በቃ። ክብራትና ክብራን አድማጮቻችን፣ የሳምንቷ ምርጥ ባደረግናትና ሀገርህ ናት በቃ ቁጥር ሁለት በተሰኘችው የገጣሚ ነቢይ መኮንን ግጥም ዝግጅታችንን ጀምረናል። አሁን ደግሞ ቀዳሚዋን ስልት እናስከትል። የሺ ደመላሽን ለግሩም ሙዚቃዋ እናመሰግናለን። ክብራትና ክብራን አድማጮቻችን በመግቢያችን ያስተዋወቅነው በቅርቡ ለንባብ የበቃ ሐሳብ ወለድ መጽሐፍ ነው። ሕግ ሲዳኝ ቀዳሚው ዝግጅታችን ሕግ እንደ ሰው ተከሶ ለፍርድ የሚቀርብበት ከፍትህ አደባባይ የሚዳኝበት እያልን ነው። አዎን፣ ሐሳብ ወለድ ነገር ግን ዙሪያችንንና ዛሬያችንን ቀረብ አድርገን እንድናይ የሚጋብዝ መጽሐፍ ነው። ደራሲው ሙሉጌታ አረጋዊ የሕግ ባለሙያ ሲሆን ቀደም ሲል በዚህ በዩናይት ስቴትስ በኢሚግሬሽን ጠበቃነት አገልግሏል። ወደ ኢትዮጵያ ተመልሶም በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት በሕገ መንግስትና የመገናኛ ብዙሃን ሕጎች አስተምረዋል። በሕግ አምላክ የተባለው ተከታታይ የቴሌቪዥን ድራማ ደራሲም ነው። ወደ ቆይታችን እንውሰዳችሁ። አቶ ሙልጌታ አረጋዊ ህግ ሲዳኝ በሚል ርዕስ የጻፍከው መጽሐፍ ነው ለዛሬ ውይይታችን ምክንያት የሆነን። ህግና ፍትህ ከጽንሰ ሀሳብ ከህግ ፍልስፍና እስከ ሥነ ልቦና ይልቁንም ደግሞ በግብር ምን እንደሆነ እስከምንመረምርበት ድረስ እንሄዳለን። መጽሐፍ በፍትህ ስርዓት ላይ ያለና ሊኖር ስለሚገባ አመኔታ በተጨባጭ ህግ የሚጣስበት አልፎም ፍትህ የሚታጣበት አሰራር መሃል የሚከሰቱ ግጭቶችን ገና ከመግቢያው የምናይበት መጽሐፍ በተለያዩ ታሪኮች ውስጥ ተደጋግሞ የሚከሰት ጭብጥ ነው። በፍትህ ወይም በህግ መርህ የማመን ሁኔታዎችን ህግ ራሱ ተጠያቂ ሲሆን ለዳኝነት አደባባይ ሲውል ነው። መጽሐፍህ የሚተርከው አለም አቀፍ ፖለቲካ፣ ዲፕሎማሲ፣ ፍልስፍናና ስለ ንቦናም ይዳሰሳሉ። መንደርደሪያውን ነው ያነሳሁት። ሙሉ ነገሩ ስለ ህግ የሆነ መጽሐፍ። እስኪ ስለ መጽሐፍህ ጭብጥ በምትነግረን እንጀምር። አመሰግናለሁ አሉላ። እዛ መጽሐፍ ውስጥ አንድ ገጸ ባህሪ አለ። ብዙ ጊዜ ምን ብሎ ያወራል የህግ የበላይነት እንዲኖር እፈልጋለሁ እያለ ይጨቃጨቃል። እና ለምንድን ነው የህግ የበላይነት እፈልጋሉ ተብሎ ሲጠየቅ፣ እንግዲህ ህግ የበላይ ካልሆነ የበላይ መሆን የሚችለው እንግዲህ ሰው ነው ማለት ነው። በዓለም ውስጥ ሁለት አይነት አሰራሮች ናቸው ያሉት። በታሪክ ሰው ሰውን የሚገዛበት ጊዜ አለ፣ ህግ ደግሞ ሰውን የሚገዛበት ጊዜ አለ። ህግ ሰውን ገዛ ማለት ህግ የበላይ ሆነ ማለት ነው። ሁሉም ሰው ከህግ ስር ሆኖ የሚገዛበት ሲሆን ሌላው ደግሞ አንድ ሰው ሌላውን ሰው እንዳሻ የሚገዛበት ነው። በታሪክ እንዳየነው በት ሶስት መቶ አመት በፊት ድረስ ሰዎች ነበሩ ሰዎች የሚገዙት ንጉስ ይገዛ ሌላው ህዝቡ ይገዛል እና ከእሱ የተሻለ አሰራር ሊኖር ይችላል ተብሎ ነው እንግዲህ የሰው አገዛዝ ሳያን መኖር ያለበት ምክንያቱም ሰው እንዳፈለገው ሲሆን ብዙ ሰው ይጎዳል። ስለዚህ ሁላችንም ስንፈጠን እኩል ሆነን ነው የተፈጠር ነው። እኩል ሆነን ከተፈጠር ደግሞ ለምንድን ነው አንዱ አንዱ ላይ ፍላጎትን የምንጭ ነው። ስለዚህ ሁላችንም አንዳችን አንዳችን ላይ ፍላጎታችንን ማንጭ የሚልበት ስርዓት ሁላችንም በኩልነት የሚዳኝ ይመጣ ከሚል ፍልስፍና ነው እንግዲህ አሁን ያለንበት የህግ የበላይነት የሚባለው የመጣው እና እኔ በግሌ የህግ የበላይነት እንዲኖር ፈልጋለሁ። አንድ ሰው ወይም አንድ ድርጅት ወይም አንድ መንግስት ፈለገው የሚያደርግበት ሁኔታ ሲፈጠር ምን አይነት ቀውስ ሊፈጠር ህይወት ችግር ሊሆን እንደምችል እኛም ሀገር እያየን ነው። አሁንም ዓለምም እንደተበጠበጠ ነው እያየን ያለነው። ሰው ከሰዎች በላይ ሆኖ ግን ሰዎች የፈጠሩት ተቋም ነገር ኖሮ ያ ተቋም ሰዎች ራሳቸውን ማስተዳደር በሚፈልጉበት መልኩ እንዲያስተዳድራቸው የሚቻልበት አይነት ስከም ሰው ሲፈጠር የተሻለ ህይወት የምንኖራለን የሚል ተስፋ። በጣም የሚገርመው ግን ህግ የበላይ ሆኖ ይግዛን የሚለው እንኳን ቅንጦት ነው ቢባልና የለም ሰው ይግዛን እንኳን ብንል፣ ለምሳሌ አንድ ግለሰብ ልክ እንደ ንጉስ ማለት እንደ አሁን ነገር ይግዛን እንኳን ብንል፣ ያም ቢሆን እንዴት እንደሚገዛን ማወቅ ያውፈልጋል። ለምሳሌ ሰ ፍላፊ ነው አንድ ሰዓት ከምሽቱ ቤት መግባት አለበት ከተባለ፣ እሱን ማወቅ ትፈልጋለህ። አንድ ሰዓት ሰዓት ፍላፊ ነው ተብሎ ከተነገረ በኋላ አንድ ሰዓት ነው ሰዓት ፍላፊ ብለህ ማመን ትፈልጋለህ። አስራ ሁለት ሰዓት መጥቶ የት ነው የምትንቀሳቀሰው እንጂ አትፈልግም እሱ ያለህ እንኳን አክብረህ የምትኖርበት ነው። ሕግ ብሎ የሰጠህ እንኳን አክብረህ የምትኖርበት ሁኔታ ውስጥ መኖር ሲያከተህ፣ አንድ ሰዓት ብሎ ሲያበቃ የለማውን ሀሳብ ይቀይራል። አስራ ሁለት ነው ሲል ባልጠበቀው ሰዓት ማለት ነው የለማ አስራ አንድ ነው ስል እንዴ አስራ ሁለት ስል አልነበረም በቃውን አስራ አንድ አልኳ አይነት ሲሆን እንዴት አይነት መዘብራረቅ ሊፈጥር እንደምችል አስበው። በሕይወት ውስጥ እያንዳንድ እንቅስቃሴያችን በሆነ ተገማችነት መንቀሳቀስ ካልቻለን የሆነ እምነት የማይገዛ ከሆነ የሆነ የምታውቀው ነገር ከሌለ እንዴት እንደምትኖር እንዴት እንደምትንቀሳቀስ እንዴት እንደምትሰራ ማድረግም አልችለው እና ማድረግ የምችለው ነገር ለይቼ የማላቅ ከሆነ አንተም ለይተ የማታውቅ ከሆነ ከመንግስት ጋር የሚኖረን ግንኙነት እንዴት ዝብርቅርቅ ያደ ሊሆን እንደምችል አስቡ። እኔ በአንተ ላይ ያለኝ መብት ማላቅ ከሆነ አንተም በእኔ ላይ እኔም የእኔና ያንተ ግንኙነት እንዴት ሊገዛ እንደምችል ካላወቅኩኝ ከአንተ ጋር ምን አይነት ጸባይ ማሳየት እንዳለብኝም ማላቅ ከሆነ እንተም እንደዚሁ ካላወቅ ምን አይነት ግንኙነት ነው እናንተ ሊኖረ የሚችለው? ሌላው በእኔና በመንግስት መካከል ያለው ግንኙነት በግልጽ የማይታወቅ ከሆነ መንግስት የሚፈልገው ምን እንደሆነ ካላወቅ እኔ የምንፈልገው መንግስት የማያቅ ከሆነ ግንኙነታችን ለትርቀቅ ል እንደሚችል አስበው። ይሄ መዘበራረቅ ለማስቀረት ወይም ለመቀነስ ነው እንግዲህ ህግ የሚያስፈልገው ና ህግ ህግ ስለተባለ ብቻ ሳይሆን የሰው ልጅ በተፈጥሮ እንደዚህ አይነት ነገር ይፈልጋል፣ የሆነ ስርዓት ይፈልጋል። ትንሽ በመጠኑ ለማሳየት ነው እንግዲህ የመጽሐፍ ለመጽሐፍ ላይ ተፈለገ አቶ ሙልጌታ፣ ለአብነት ያህል አንዳንድ ነጥቦችን ብናነሳ ሶስት መቶ አርባ አምስት ገጾች ያሉት መጽሐፍ ሰዎች በሚያደርጓቸው ንግግሮች፣ በልብ ወለድ ሀሳብ ውስጥ በጣም አንኳር ጉዳዮችን ያነሳል። መቶ ሀምሳ ስድስት ላይ አራት አቃቢያነ ህጎች ሳምንታዊ አጀንዳ አድርገው የሚነጋገሩበትን የህግ አፈጻጸምን በሚመለከት የሚያደርጉትን ክርክር ለአፍታ መልከት ብናደርግ ከህግ ፍልስፍና ሰዎች እስከሚተዳደሩበት ህጉ ምን ይፈቅዳል? የሰዎች ነጻነት ምንድን ነው እስከሚለው የተለያየ ሀሳብ አላቸው። የለም ሰዎች የሚያውቁት ነገር የለም፣ የማያውቁትን ነገር እዚህ ውስጥ አናመጣም እስከሚለው ድረስ የግለሰቦች ማንነት የሚያመጣውን ልዩነት ሁሉ እናያለን። በእነዚህ አራት አቃቢያነ ህጎች መካከል ያለው ክርክር በጣም ጋባዥ ሆኖ አግኝቼዋለሁ። በጣም የተለያየ ሀሳብ ነው፣ ስለ አሁን ነው የሚያነሱት። አቶ ሙልጌታ መጽሐፉ ልቦለድ ስለሆነ ቀደበለው ልቦለድ ስትቀባ የቻልከውን ያህል ነው የምታወራው። እንግዲህ እንግዲህ አቃቤ ህጎች ናቸው ክስ የሚያቀርቡት በተለይ በወንጀል ጉዳይ ላይ እና አቃቤ ህጎች ነገሮችን መገምገም አለባቸው ብዬ አስባለሁ እኔ ባቀረቡት ክስ ሲሆን በሚያቀርቡት ክስ በአቃቤ ህግነታቸው የሆነ የሙያ ኃላፊነት አለባቸው ብዬ አስባለሁ። ሰዚህ መጽሐፉ ላይ የተጠቀሱት አቃቤ ህጎች ምንድን ይለያያሉ? በሀሳብ አንዳንዶቹ ይቺ ልጅ መከሰስ የለባትም ወይም ይቺ ልጅ ላይ እየደረሰ ያለው መንገላታት ልክ አይደለም ይላሉ። አንዳንዶቹ ልክ ነው ይላሉ። ከዛ የሚሰለስባቸው ሀላፊያቸው የራሱ ኢንትረስት አለው። ደግሞ ባይዘ ወይ ይሄ መጽሐፍ አንዱን ሳይደግፉ አንዱን ሳይድ ለማውገዝ የተለያዩ የህግ ስርአቱ አካላት ወይም ወገኖች የተለያየ ስራ አላቸው። ፖሊስ ይመረምራል። አቃቤ ህግ ክስ ያቀርባል። ዳኛ ክሱን አይቶ ውሳኔ ይሰጣል። ተከሳሹ የግል ጠበቃ ቀጥሮ ሊቀርብ ይችላል፣ ወይም መንግስት ያቆምለታል። ከዛ በኋላ ከተፈረደበት ማረሚያ ቤት ይገባል። ይሄ ነው እንግዲህ የህግ ስርዓት የሚባለው። አሁን እነዚህ የተለያዩ የህግ ስርዓት አካላት እንዴት ነው ስራቸውን መስራት ያለባቸው የሚለውን ጥያቄ ለመመለስ ነው እንግዲህ በከፊል መጽሐፍ ሞከረው፣ እና እዚህ ላይ አቃቤ ህጎቹ አንድ የሆነ ሰው ሲከሱ ይጨቃጨቃሉ። መከሰስ ያለበትን በቂ ማስረጃ የለም አለ። ከዛ አልፎ የፍልስፍና ጥያቄ ሊያነሱ ይችላሉ። ከህገ መንግስቱ ጋር ያያይዙታል። ክሱ ዝም ብለው የወንጀል ህግ ብቻ ሳይሆን ህገ መንግስቱ ምንድን ነው የሚለው። ለምሳሌ አንድ ሰው ዳኛ በዋሲ ደቀቅሎ መንግስትና ግለሰብ እኩል ናቸው ወይ? ለምን አንድ ጊዜ ዳኛ ከወሰነ በኋላ ሰውየ ውጭ ሆኖ ቢከራከር ምንድነው ችግሩ? አቃቢ ህግ ይጓዝ እንኳን መጠየቅ ቢኖርበት ጠርጣሪው እስር ቤት ውስጥ መቆየት አለበት ወይ? የዳኛው መኖር ወይም የዳኛው ውሳኔ በአቃቢ ህግ የሚሻር ከሆነ ታዲያ ምንድነው ትርጉሙ? አቃቢ ህግ ነው ወይ በላ በዚህ ነው እንግዲህ ሰዎች የሚጨቃጨቀው እና እዛ ላይ አለቃቸው እንደፈለገው አልሄድ ሲለው ክርክሩ መጨረሻ ላይ ምንድን ነው የሚለው። እናንተ የኢትዮጵያን ህገ አታውቁትም። ኢትዮጵያ ህዝብንም አታውቁትም። ኢትዮጵያ ህዝብና ህገ መንግስት እኮ አይገናኙም ነው የምታወሩት። የኢትዮጵያ ህዝብ እኮ ከዴሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ኢትዮጵያ ህዝብ እኮ ድሀ ነው፣ አማኝ ነው እና ያን ያህል ከዴሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ስለዚህ ሰጥለጥ አርገን መግዛት ካልቻል ስርዓትን ማስከበር አንችልም። ይሄ እንደዚህ ሲል ይሄ ባለስልጣን መጽሐፍ ላይ ለማሳየት እንደሞከረው መጥፎ ሶስት ስለሆነ አይደለም። ይሄ ሰው ስርዓቱን ነው ዲፌንድ እያደረገ ያለው። ስርዓቱ ቢሆን የራሱ ዲፌንድ የሚያደረግበት አርጊመንት ወይም ክርክር መኖር አለበት ተብሎ ስለታሰበ ነው። እዚ ሰው አሁን አንባቢው ይሄ ክርክር ልክ ነው ወይ ልክ አይደለም ወይ መንግስትን መቃወም ወይም መንግስትን መደገፍ አይደለም አላማ። እሱ እሱ ቀላሉ ስራ ነው፣ ግን ሁሉንም ፓርቲዎች በኩልነት በተቻለ መጠን በጣም ጠንካራ የሚባል ክርክር አቅርበው ሕዝቡ ራሱ የትኛው ክርክር የተሻለ ብለው እንዲፈርድ ነው እንግዲህ ጥረት የተደረገው ሰ በዚህ ሲንሱ የአቃቢ ህጎቹ ክርክሮች እኔንም ራሴ ልፋ ስሜት አድርጎኛል። ምክንያቱም ለህግ ታማኝ የሆኑ አሉ ለመስሪያ ቤታቸው ታማኝ ይሆናሉ። ለመንግስታቸው ደግሞ ታማኝ ይሆናሉ። እነዚህ እንግዲህ የተለያዩ ፍላጎቶች ናቸው። እነዚህን ፍላጎቶች አመታ ዳኛ ሆነ ሳታዳላ ማሳየት ካልቻል የፕሮፓጋንዳ ስራ ነው የሚሆነው እና እንደዛ እንዳይሆን ነው እንግዲህ ሁሉም በተቻለ መጠን ጠንካራ ክርክር እንዲያደርጉ ለማድረግ ሙከራ ያበቅጋ ይህን መጽሐፍ የሚያነብሰው እሱ ከሚኖረው ህይወት ጋር አዛምዶ ነገሮችን ማንሳት ቀርምና በተጨባጭ ሰዎች የትኞቹን ሁኔታዎች በምን መልኩ አይተዋቸዋል እስካሁንም ከአንባቢዎች ያገኛቸው ምላሾች ካሉ መጽሐፍ ላይ እኔ ተስፋ የማደርገው ማሳየት ይችላል ብዬ የማስበው ልክ መጽሐፉ ላይ እንደተቀመጠው ሁላችንም አለን የምንለውን እምነት ደግመን እንድንመረምር ይጋብዛል። ለምሳሌ መታሰቢያነቱ እምነታቸውን ደግመው ለመጠየቅ ፈቃደኛ ለሆኑ ሁሉ ይሁንልኝ ብያለሁ። ምን ማለት ነው? የኢትዮጵያ ችግር ሳየው ከመንግስትም ያለፈ ችግር ነው። ምን ማለት ነው? የሀገር ችግር ነው እና ሳየው ሁላችንም በምናምነው ነገር እርግጠኞች ነን። ሁላችንም በምንሰራው ነገር እርግጠኞች ነው። የመንግስት ባለስልጣናት ብቻ አደለ። ከመንግስት ባለስልጣናት ብንጀምር ለምሳሌ ፖሊስ የሆነ ሰው ሲያስር ወይም ሲይዝ እርግጠኛ ነው፣ እንዳይሳሳት አይፈራም፣ አይጠራጠርም። ይህ ሰውየ ንፁህ ሊሆን ይችላል አይልም፣ በብዛት ማለት ነው። ምክንያቱም እስረኛ ሲያዝ ለምንድን ነው ያዝገኝ ብሎ ሲጠይቀው ጥያቄው ራሱ ያናድደዋል ይህ በላይ ይቀጥል ማለት ነው የሚፈልገው በቃ እርግጠኛ ነው በስልጣን አቃቤ ህግ ሲከስ በክሱ እርግጠኛ ነው ቦታ አይሰጥም የሰውየው ንፁህ ሊሆን ይችላል በያስብ እዚህ መጽሐፍ እንደተቀመጠው ማለት ነው የግል ጠበቃውም እንደዚሁ ዳኞችም የራሳቸው ለምሳሌ ሰው ቀርቦላቸው ተከሳሽ ቀርቦላቸው የሆነ የራሳቸው አቋም ይዘው ነው የሚቀርቡት ወደ ዳኝነቱ እንደምናየው ምክንያቱም በጣም ግልጽ የሆነ ነገሮች ሳይፈጽሙ ሲቀሩ ታያለህ ምን ማለት ነው ወይም ለእንጀራቸው ፈርጦ ሊሆኑ ይችላሉ። እንደዚህ ብለን ከወሰን መንግስት ሊቀየን ይችላል ብሎ በማሰብ ሊሆን ይችላል። ልጆች ያለኝ እንዴት አሳድጋቸዋለሁ ከተባረሩ። ሁሉም የራሱ አቀራረብ በጣም እርግጠኛ ነው። ከዛ አልፎ የግል ጠበቃውም የራሱ የእንጀራ ህይወት አለው። የሆነ አላማ አለው እንደዚህ ሰርኪ እንደዚህ ቤተሰቦች የሚልበት ከዛ አልፎ ደግሞ ለምሳሌ እዚህ ውስጥ ስታየው ፕሮፌሰሩ ነው እንግዲህ ዋናው ካራክተር መልስ እሺ መልስ ራሱ እንደዛ በጣም ኖብል የሚባሉ እምነቶች እያሉት ግን በእምነቱ በቃ ሪጅድ በእምነቱ እርግጠኛ ነው። ልጁ ራሷ በእምነቷ እርግጠኛ ነው። ሁሉም እዚህ ያሉ ካራክተሮች በሚያምኑት ነገር በጣም እርግጠኛ ናቸው። እና ያ እርግጠኝነት ማህበረሰባችን ውስጥ የተንሰራፋ ነው። ፖለቲከኞችን ስታያቸው ለምሳሌ፣ ውጊያ ውስጥ የገባ ኃይሎች ስታያቸው በሚዋጉት ጉዳይ ላይ እርግጠኞች ናቸው። እነሱ ልክ ናቸው እነሱን የሚቃወም ሌላው ሰው ነው ልክ ያልሆነ። ይሄ የሁላችን ጸባይ ነው። ፋሚሊም ውስጥ የምታየው ነገር እሱ ነው። አባት ልክ ነው፣ ልጅ ልክ አይደለም። ይሄ ነገር መፈተሽ ብንችል እኛ ልክነን ስንል ልክነታችንን የምንጠራጠርበት የሆነ ቀዳዳ ነገር ብንጠው፣ የሆነ ጥርጣሬ ነገር ቢኖር፣ በምናስበው በምንናገረው እና በምናከናውነው ነገር የሆነ ጥርጣሬ ቢኖር ድንገት በእኔ ምክክር የሆነ ጉድለት ቢኖረውስ እኔ በማደርገው ነገር የማደርገው ነገር ሴፈት ሆኖ በእኔ ድርጊት ምክንያት ሰው ቢጎዳል የሚል ጥርጣሬ ነገር ሁሉ ሲሰማችን ውስጥ ጭንቅላታቸው ውስጥ ቢኖር ምናልባት የመነጋገር እድላችን ይሰፋል። ስንነጋገር የመደማመጥ እድላችን ይሰፋል። ባይ ወይ ሎጂካል እኔ ሀንድረድ ፐርሰንት ልክ ነኝ ካልክ ከአንተ ውጭ ያለው በሙሉ ልክ አይደለም አለ። ልክ ካልሆነ ደግሞ ወይ ከተቀናቀናቸው አጠፋዋል። ይሄ ለማሳየት ትንሽ የሞከርኩ ይመስለኛል እዚህ መጽሐፍ ውስጥ ልክነታችን በልክነታችን በጣም ባንተማመንና ልክነታችንን በሆነ ደረጃ ብንጠራጠረው ቁጥር ነክ ነገሮች ሊያጠራጥሩ ይችላሉ። እድሜ ስንት ነው ስትባል ቁጥር ልትሰጥ ይችላለ። ስሜ ማን ነው ስትባል ስሜ ልትናገር ይችላለ። ግን ትላልቅ የሀገር ጉዳዮች ላይ እርግጠኛ ስትሆን፣ ይህኔ የፖለቲካ ዓላማ ነው ልክ፣ ይኔ የፍልስፍና ነው ልክ፣ ያንተ ልካ። እነዚህ በማስረጃ ትህትህ ሊረጋገጡ ነው የማይችሉ። ልዩነቶች መቶ መተማመቱ እርግጠኛ ስትሆን በራሴብነት በጣም አደገኛ ይሆናል ብዬ ነው የማስበው እና ህግም ውስጥ እንደዚህ ፖሊስ ትንሽ መጠራጠር ብችል አቃቤ ህግ ትንሽ መጠራጠር ብችል ሰች ሊሆን ይችላለሁ ብሎ ያስብ። ዳኛም እንደዚሁ ሲያመጋዝም ነጻ ሆኖ ግን ስችል ልሳሳት ይችላለሁ ብሎ ያስብ። አይቲንክ የተሻለ ህይወት የሆነ ርድ ሊኖረናል ብዬ አስባለሁ። ክቡራትና ክቡራን አድማጮቻችን ህግ ሲዳኝ ከተሰኘው መጽሐፍ ደራሲ ከህግ ባለሙያው ከአቶ ሙልጌታ አረጋዊ ጋር የጀመርነው ቃለ ምልልስ አልተቋጨም፣ ወደ ኋላ ላይ እንመለስበታለን። he in the darkness of هنگدای نشی نیت زد تا نهود آتیا نیک دامی مکا هنگدای نشی ماد سلچینی مت کن مت i ማክበር ለምን? መከበርስ በምን? በዩናይትድ ስቴትስ መሰንበቻው ክብርና ምስጋና ለሚገባው የሚሰጥበት የዓመቱ የምስጋና ቀን ክብረ በዓል ሰሞን ነው። ላለፉት ስልሳ ዓመታት በኢትዮጵያ የሙዚቃ ዓለም በተወዳጅ ስራዎቹ ትውልዱ ያስተሳሰረውን አንጋፋ ድምፃዊ በዓለም አቀፍ የሙዚቃ መድረኮችም የኢትዮጵያን የሙዚቃ ባህል ያስተዋወቀ ብቻ ሳይሆን ቁጥራቸው የበዙ አውሮፓውያንና አሜሪካውያን ሙዚቀኞች ሙዚቃውን ለዓመታት የሚጫወቱለትም ድምፃዊ ነው። ከስድስት አስርተ ዓመታት በኋላም ገና በአፍላ ዕድሜው የተዋወቀውን መድረክ ሲሰናበት የምስጋናውን ቀን ክብረ በዓል አስታከው አክብሮታቸውን ሊገልጡለት ተሰናድተዋል። የሚከብረው የሙዚቃ ሰው ሳትጠራጠሩ እንዳልቀራችሁት አንጋፋው ድምፃዊ መሐሙድ አሕመድ ነው። ስነ ስርዓቱን ደግሞ አክብረን እንከበር የሚል ስያሜ ሰጥተውታል። የዚህን ስነ ስርዓት አስተባባሪ አቶ ፍስሐ ወልዴን በስልክ አግኝተናል። አቶ ፍስሐ ወልዴ፣ በቅድሚያ ለጊዜው አመሰግናለሁ። እኔም እንደዚሁ ይህን እድል ስለሰታኝ በጣም አመሰግናለሁ። አሉላ አክብረን እንከበር የሚል ስያሜ ሰጥታችሁታል። ተወዳጁና አንጋፋ ድምፃዊ ማህሙድ አህመድን ሕይወትና ስራ ታንክስ ጊቪንግ በመባል የሚታወቀው የምስጋና ቀን ክብረ በዓል ሰሞን ለማክበር ባዘጋጃችሁት በዚህ ዝግጅት ብዙ መንገድ እንደሄዳችሁ ተረድቻለሁ። ለዝግጅቱ መሰናደው ከምታደርጉት ከጣውረዱ ጀርባ ያለውን የሄዳችሁበትን መንገድ በመጠኑ መልከት ብናደርግ፣ ለመሆኑ ይህን ለማሰናዳት ምን አነሳሳው? አመሰግናሉ አሉላ፣ ይህንን ዝግጅት ለማቀናበር በመጀመሪያው ጥያቄው ሲመጣ እንዴት ነው ይህንን ጥያቄ መመልሰው በማለት ለጥቂት ጊዜ ታስበት ከቆየሁ በኋላ ሙዚቃው ዓለም ከሱ ጋር አብሮ ከሰሩ ሰዎች ጋር በመነጋገር እንዲሁም እሱን የሚመጥን ስራ ይሰራሉ ብዬ የማምናቸውን ሰዎች በማማከር ይህንን እድል ተጠቅመን እሱን ለማክበር እኛም ለሰጠን ጊዜ ጊዜ ለማለት ውሳኔ ተወሰነ። ይህ የሆነው ወደ ሰባት ስምንት ወር በፊት ነው፣ እና አሁን ወደ መጨረሻው እየተቃረበን ነው። የቀረው ቀናቶች ስለሆኑ እናያለን። እንግዲህ የሚያጓጓው ቦታ የደረሳችው ይመስላል። ቀደም ብለው እንደገለጹት የመሐሙድን ትሩፋቶች መሐሙድ ለሙዚቃ አፍቃሪዎች ያቀረባቸውን ስጦታዎች ከዚህ የምስጋና ቀን ክብረ በዓል መንፈስ የማዋሃዱስ ሀሳብ እንዴት ተጠነሰሰ? እንዴት መረጣችሁት? በአሜሪካን ሀገር ለሚኖር ሰው ታንክስጊቪንግ በጣም ትልቅ ስፍራ ያለው አመት በዓል ነው እንዲሁም እኛ ሀገር እንዳሉት ትላልቅ ዓመት በዓሎች የሚቆጠር ነው። የማህሙድን አስተዋጽኦ፣ የማህሙድን ስራ ከዚህ ጊዜ ጋር ለማያያዝ የተወሰነው በመጀመሪያ ደረጃ የምንኖርበት ዲኤምቪ ኤሪያ በጣም ብዙ ኢትዮጵያኖች ስለሚኖሩ፣ ይህንንም የታንክስጊቪንግ በዓል ለማክበር ወደዚህ ስለሚመጡ ያንን አጋጣሚ መጠቀም፣ የእሱን አድናቂዎች በአንድ ቦታ አገናኝቶ ለእሱ ክብር ለመስጠት ቀኑና የምናከብረው ማህሙድ አብረው መከበራቸው እኛም ደስተኞች ነን። እሱም ደስተኛ ነው። የሱ ታዳሚዎችም በጣም ደስተኛ እንደሚሆኑ እንገምታለን። አቶ ፍስሐ በዝግጅቱ ላይ ከቅርብ ጓደኞቹ ከሙዚቃ አጋሮቹ ባሻገር ከርቀትም በሙዚቃው ዓለም ቦታ ያላቸው የሚሆኑ ሌሎች ምስጋና መልእክት የሚያቀርቡ ወገኖች አሉ። እጃችሁ የገባ ወይም ደግሞ በቅድ ደረጃ የያዛችሁት? አዎ፣ በጣም ሰፋ ያለ ስለሆነ እሱም በማያውቀው ወይም ባላሰበው መንገድ እውቅና የሚሰጡት ዩናይትድ ስቴትስ መንግስት ባለስልጣናት፣ እንዲሁም እሱን በአክብሮት የሚያዩት የሀገራችንም ሰዎች፣ ከሀገራችንም ውጭ ያሉ ሰዎች የተለያየ የአድናቆት መልእክት ፈረኞቹ እንደሚሉት እንደ ሰርፕራይዝ ነገር ሊሆን ይችላል። ብዙ ነገሮች ታቅደዋል። በመጠኑ አንዳንዱን ነገር እንዲሁ ላነሳ እችላለሁ። ስድስት ዓመት ከሙዚቃው ዓለም ሳያቋረጥና ትንፋሽና ችሎታውን የሰጠ ሰው ስለሆነ መሀሙድ እንዲሁም አዲሱን ትውልድ በመቅረጽ የተለያዩ የሙዚቃ ባለሙያዎችን እሱን በመምሰል የእሱን ሙዚቃዎች በመጫወት እንዲሁም አዳዲስ ትውልዶች ኢትዮጵያ ልጆች በእስክስታ በተለያየ ሁኔታ ስራዎች ይኖራሉ። ይሄ በጥቂቱ ነው። እንግዲህ ሌላውን እንደ እውቅና የሚሰጡት ሰዎች ሬኮናይዝ እንደሚያደርጉት ሰዎች እንደነሱ ማሰብ ያስፈልግ ይሆናል። ስለዚህ ንጹም ባልገልጸው ደስ ይለኛል። እንግዲህ በጉጉት የሚጠበቅ ነው። ንት ወራት ያህል ተጉዛችኋል። እንዲህ ያለ ገዘፍ ያለ ዝግጅት ሲዘጋጅ ዝም ብሎ አይሆንም እና ብዙ ደፋ ቀና እንደሚኖረው ይታወቃል። ለየት ያለ አስገራሚ ስሜት ያጫሩባችሁ ያልተጠበቁ ሁኔታዎች የሚኖሩ ይሆናል። በመሐሙድ ሙዚቃ ያልጨፈረ የለም ነው የሚባለው። በተለይ ወደ ኋለኛው ትውልድ በገፋነው ቁጥር በሱ ዘፈን ያልተዳረ በሱ ዘፈን ያልጨፈረ የለምና የየግል ትውስታቸውንም የሚያጓሩ ታዳሚዎች የሙዚቃ አድናቂዎችን ጨምሮ ለማግኘት እንሞክራለን። አቶ ፍስሀ ወልዴ የመሐሙድ ክብር ዝግጅት አስተባባሪ፣ ለጊዜው አመሰግናለሁ። የተሳካ እንደሚሆንም ተስፋ አድርጋለሁ። እግዜር ስጥልኝ። እኔም በጣም አመሰግናለሁ። ከሱ ሙዚቃዎች መሀል ስንቱን አስታወስኩት፣ ስንቱን አሰብኩት። ዝምታ ነው መልሳዬ። ትዝታ የሽሃርጊትን የመሳሰሉ ዘፈኖች እዛ መድረክ ላይ እንደገና የምንሰማቸው ይሆናል። አንተም እዛው ላይ ታዳሚ እንደምትሆን ገምታለሁ። እንገናኛለን። መሰግናለሁ። በእርግጥ እንገናኛለን። እግዚአብሔር ይስጥልኝ አተፍሳሀ እኔም እንደዚሁ አመሰግናለሁላ። መልካም ምሽት sajna kedai se ስርዓቱን ተከታትለን በመጪው የራዲዮ መጽሔት እናገኛቸዋለን። አሁን ታዲያ ህግን ለፍርድ ወዳቀረበው ቀደም ብለን ጀመርን ወዳደረግነው ሀሳብ ወለድ የሥነ ጽሑፍ ስራ ከደራሲው አቶ ሙልጌታ አረጋዊ ጋር ጀመርን ወዳደረግነው ነው ወግ ነው የምንመለሰው። የሕግ ገደቡ ለሌሎች አስተያየት፣ ለሌሎች እምነት፣ ለሌሎች መከራከሪያ፣ ለሌላ እውነታ ቦታ መስጠት ብቻ ሳይሆን በጊዜም ይገደባል። ምናልባት ሰዎች ቢያስቡ ብለህ የምትመኘው በታሪክ እናውቀዋለን። ያለፉ ስርዓቶች፣ ያለፉ ባለስልጣናት ሁሌም እዛ ቦታ እንደሚሆኑ አድርገው እንዳሰቡ ነው መጨረሻው ጋር የሚደርሱት የቤታቸው። ይህን ውይይት የሚከታተሉ ሰዎች እንዲነጋገሩበት ነው። አቶ ሙልጌታ፣ ሌላ ወደ መጽሐፍ የሚመልሰን ጥያቄ ከማንሳቴ በፊት እዚህ ላይ ሀሳብን ብትፈነጥቅ። በመሰረቱ ህግ ማለት ትርጉሞ ብትባል ዋናው ትርጉሙ ገደም ማለት ነው። ህግ አርጎ የማጥፋት ነው ሚ ይገድበዋል አሁን ችግሩ ምንድን ነው? ለምሳሌ የህግ የበላይነት አለ ስትል አንድ ሀገር መንግስትም ራሱ ይገደባል በህግ ማለት ነው። አክቹዋሊ ሰለጠነ የሚባል ሀገር ግለሰብን ብቻ ሳይሆን መንግስትን መገደብ ሲችል ነው። ምክንያቱም መንግስት በጣም ጉልበተኛ ስለሆነ አሁን እዚህ ሀገር የኛ ሀገር ኢትዮጵያ ውስጥ ያለው ችግር ምንድን ነው? የመንግስት ስልጣን በህግ ቢገደብም በተግባር ግን መንግስት በራሱ እርግጠኛ ስለሆነ እንኳን ራሱን የሚገድብ ህግ ሊያወጣ ራሱን የማይገድብ ህግ እንኳን ሲያወጣ ባወጣው ልክ አይደለም፣ ተግባር ላይ እሚያውለው እሱንም ራሱን ይረሰዋል በ ይተዋዋል። ለምንድን ነው ትርጉሙ አልገባኝ ነው። በህግ አለመገዛት ህግ መጣስ የሚያመጣው ነገር የለውም፣ ለመንግስት ማለት እኔ ለምሳሌ ህግ ብጥስ መንግስት ይገኛል። በጣም የሚገርመኝ አሁን ህግ የበላይነት እንኳን ቢጠፋ፣ ለምሳሌ መንግስት የበላይነት እንኳን ቢሆን ሳይ መንግስት የሚፈልገው ምንድን ነው የምፈልገው ይሄ ነው ብሎ ፍላጎትን በህግ ይነግራል። አለም አንተ እሱን ህግ አምና ኦፐሬት ስታደርግ መንግስት ግን ከዛ ወጥቶ ኦፐሬት ሲያደርግ ታገኘዋል። እራሱ ካወጣው ህግ ወጥቶ ማለት ነው እና ምን ማለት ነው? እሱ መንግስት የሚፈልገውን አያቅም ማለት ነው ወይስ አሁን በዚህ ደቂቃ ሀሳቡን ቀይረዋል ማለት ነው? በህግ መልክ የተነገረው የመንግስት ፍላጎት እና በተግባር መንግስት ፍላጎት እየገለጸ ያለበት የተለያየ ስለሆነ የትኛውን የመንግስት ፍላጎት ብሎ ህዝቡ ይወዛገባል። በዚህ ሰዓት በህዝቡና በመንግስት መካከል ኮሚኒኬሽን ብሬክ አርገ ማለት ነው። እና መንግስትና ህዝብ ደግሞ የሚገናኝበት የሚግባባበት መንገድ ድልድዩ ከተሰበረ፣ መንግስትና ህዝብ የተለያየ ሆነ ማለት፣ ያኔ የዘፈቀደ ህይወት ነው መኖር የምትጀምረው። የዘፈቀደ ህይወት ስትኖር ደግሞ ስርዓት ለሌለ ምንድን ነው የሚፈጠረው? ኮንፍሊክት ነው የሚፈጠረው። ሁሉም ሰው የራሱ ህግ ይሆናል ማለት ነው። ሁሉም ሰው በራሱ መንግስት ይሆናል ማለት ነው። በዚህ ምክንያት ላይ ናየው አይነት ቀውስ እያየናለን ለማለት ፈልጌ ነው እንግዲህ። አቶ ሙልጌታ ለዚህ ሀሳብ ወለድ መጽሐፍ መነሻ ወደ ሆነህ ጉዳይ ገፋ አድርገን ብንዘልቅ ህግን ዳኛ ፊት ማቅረብ በእርግጥ ትልቅ ነገር ይመስለኛል። ትልቅ ጉዳይ ነው። ከራስህ ህይወት ልምድ ጋር ለማዛመድ የህግ ትምህርት ተከታትለ በዚህ በዩናይት ስቴትስ በኢሚግሬሽን የጥብቅና ሙያ አገልግልሃል። ወደ ኢትዮጵያ ተመልሰ በአዲስ አበባ ዩኒቨርሲቲ ህገ መንግስትና የመገናኛ ብዙሀን ህግ አስተምረሃል። ይህን መጽሐፍ ለመድረስ ያበቃ ምንድን ነው የሚለውን አንድ እርምጃ ገፋ ብናደርግ መጽሐፍ የተካተቱትን ጭብጦችና ገጸ ባህሪያት በመሳሉ ረገድ እነኚህ የቀደሙ ተሞክሮዎች ድርሻ እንደሚኖራቸው መገመት ይቻላል። አዎ፣ እኔ ብዙ ጊዜ የህገ መንግስት ፍልስፍና ይስበኛል። እዛ ላይ ነው ብዙ ትኩረት የማደርገው። ይሄ ነው የማጠፋው፣ እዛ ላይ ነው። ህገ መንግስት በጣም ነው ፋሽኔት የሚያደርገኝ። ስለ ኢትዮጵያ የህገ መንግስትም አነበዋለሁ፣ ማጥንቸዋለሁ። አሁንም እያጠናወት ነው ያው መጨረሻ ያለው ከሌሎች ሀገሮች ህገ መንግስቶች ጋር ታወዳድረዋለህ። ዝም ብለው ነው እንደ ፊክሽን ነው የማነበው እኔ በጣም ነው የምወደው። የህገ መንግስት ትምህርት እና የኢትዮጵያ ህገ መንግስት ያወቃቸው መብቶች አሉ። በተራ ቋንቋ ስታወራው ማለት የኢትዮጵያ ህገ መንግስት ዋና አላማው የመንግስትን ስልጣን ለመገደብ ተብሎ ነው ንግ የተሰራው። አሁን ይሄ በጣም በጣም በጣም የሚገርም ጽንሰ ሀሳብ ነው። የመንግስትን ስልጣን መገደብ ፍልስፍና በጣም ነው የሚገርም። መንግስት የሰው መሳሪያ ነው መንግስት የህዝብ ተቀጣሪ ነው። ህዝብ አለቃ ነው፣ መንግስት አሽከር ነው የሚሉ ነገሮች ከሀገራችን ህይወት ጋር ተስተያያቸው አለመሳካቸው ይሄ ጽንሰ ሀሳብ ራሱ አሁን የምትላቸውን ነገሮች ለሚከታተሉ አብዛኛው አድማጭ በአድ ይመስለኛል። ዜጎች ከመንግስቱ በላይ ስልጣን እንዳላቸው ገድበው የሰጡትና እንግዲህ ዲሞክራሲያዊ በሆነ ስርዓት ነው እያወራን ያለ ነው ገድበው የሰጡትን ስልጣን ሊነሱ መቻላቸው ስልጣኑ ህዝብ እጅ መሆኑ በጽንሰ ሀሳብ ደረጃ እንኳን ለመረዳት ሩቅ ይመስለኛል። በስፋት በምናያቸው ሁኔታዎች ውስጥ ለመንግስት ያለን ሀሳብ ወይም አስተያየት ከግምት ካስገባን ሌላ ቀርቶ ህግ ትምህርት ቤት ማለት ነው፣ ክፍል ውስጥ ገብታ ነገ የህግ ባለሙያ የሚሆኑ ተማሪዎችን ስታስተምር ኢትዮጵያ ሕገ መንግስት እንደዚህ ነው የሚለው ብለ ስትናገር ተማሪዎቹ ሳይቀር ይስቁብሃል። ለምሳሌ ፖሊስ ያለ ፍርድ ቤት ትእዛዝ ቤታች መጥቶ ይዛቸው አይችልም ብለ ስታወራ በቃ ተማሪዎች ይስቁብሃል። ምን ምታወራለ? የዚህ ሀገር ህግ ነው ወይ የሌላ ሀገር ህግ ነው አይነት ነው። ምን ማለት ነው? ሕጋችንና ህይወታችን አይገናኝም። ባይዘ አይገናኝ ምክንያቱም በኢትዮጵያ ስታወር ፖሊስን በየቤቱ እንዳፈለጋቸው ገብተው ይፈትሻል ያለ ምንም የፍርድ ቤት ትእዛዝ ማለት ፍርድ ቤት ትእዛዝ አላቸው ቤትን ለመበርበር እና ዋራንት አላቸው ብዬ ስጠይቅ ይስኩባ። ይሄ በየ ጊዜ የሚሆን ነገር ነው። ሰው ተይዞ ፍርድ ቤት ሳይቀርብ ለረዥም ጊዜ እስር ቤት ይቆያል። ኮመን ነው። በሚዲያ የምትዘግቡት ነገር ነው። ምን ከመሆን በጣም ከመብዛቱ የተነሳ ህጉ እንደዛ ነው ነው ህጉ ምንድነው የሚለው የሚለው ጥያቄ ራሱ እየቀረ ነው። እና እኔ ማስቸግራ ይቀባለ በዚህ ደረጃ እየሆነ ያለው ለምንድነ እየሆነ ያለው ብዬ ሳስ ሆነ ለማለት እርግጠኛ ስለሆነ ነው። ዜናዋቸው መቶ በመቶ በራስ ሀሳብ የምትተማመን ከሆነ ግን የሀሳብ ልዩነት ብሎ ወሬ የለም አንድ ሀሳብ ብቻ ነው ያለ እና ይሄ ነው እንግዲህ ይህን አዋሳየት ነው ወክለ ሁለቱ ወገኖች ምስ የሚያደርጉት ነገር አለ። ለጥርጣሬ ቦታ ቢሰጡ ልሳሳት ይችላሉ ብትሳሳት ተብሎ ሲጠየቁ እውነት ልሳሳት ይችላል አንድ ለሚለው ጥያቄ ቦታ ቢሰጡ ሆነ ተሳሳትኩት። ከተሳሳትኩ ደግሞ አሁን እያረኩት ያለው ነገር አደጋ ሊፈጥሩ ይችላል ውሎ አድሮ እንግዲህ ሲያለ ሀሳብ ይወጣ ይሆና እንግ የሚል ነገር እንዲመጣ ነው እንግዲህ እንፈልገው ወይም እንደ ሀሳብ የማቀርበው ይሄ ነው። እንግዲህ እዚ የዚህ መጽሐፍ የማስበው ጠበቅ ካለውና ረቀቅም ካለው የህግ ፍልስፍናና በህጉ ከተቀመጡት ጽንሰ ሀሳቦች ወደ ገራ ገር ወደ ስነ ጽሑፋዊ ጉዳዮች ደግሞ ልመልስህ። በመጽሐፍ ይበልጡን የህግ ጉዳይም ስለሆነ የህግ አዋቂዎች ጠበቆች፣ አቃቤ ህግ፣ ዳኞች፣ ህግ ምሁር፣ የህግ አስፈጻሚዎች፣ ፖሊሶች እንመለከታለን። የተራ ሰዎችን ህይወት ስለሆነ በዋናነት ህግም ስለ አብዛኛው እንደመሆኑ የቱን ያህል የተራ ሰዎች ህይወት ተንጸባርቆበታል? ትላለ በመጽሐፍ ለአንባቢው በትምህርታቸው የተራመጡ ናቸው ሊባሉ ይችላሉ። ዳይቨርሲቲ ሊጎድለው ይችላል። ለምሳሌ ሔዋን እዚህ መጽሐፍ ውስጥ ያለች አንዲት ገጸ ባህሪ ናት። እንደ አብረጅ የሆነ የአዲስ አበባ ወጣት ሴት ምናልባት አይደ ነው ቆንጆ ልትሆን ይችላለች፣ ግን ተራ ሴት ናት። የተለየ ችሎታ የላትም። የተለየ ሀብት ወይም ጉልበት ወይም ስልጣን ወይም ምንም ነገር የላትም። ግራጅዌት አድርጋ ከትምህርት ቤት ስራ ቦታ ያለች፣ አባቷ በጣም የታወቀ የህግ ምሁር ነው። ከዚህ ውጭ የተለየ የምትለው ነገር የላትም። እሷን የሚወድ ሌላው ደግሞ እሱም ተራ ሰው ነው። ሌላም ጓደኛቸው አንድ ተራ ፖሊስ ነው። ሶ ኖርማሊ እዚህ ከራችን ውስጥ በተለይ ከተማ ውስጥ ልታያቸው የሚችሉ ወጣቶች ናቸው አብዛኛዎቹ። ጠበቃዋን ብትሆን ያው አንድ ተራ ጠበቃ ማለት ነው። እነዚህ ሰዎች ኦፍኮርስ ሁሉም የተማሩ ናቸው ሁሉም ወጣቶች ናቸው። ኤክሴፕት አባትየው ሰው ምንድነው? የህግ ጭቅጭቅ ስለሆነ የመጽሐፍ ዋና ጭብጥ በህግ ዙሪያ ላይ ያለ ነገር እንግዲህ። ሁሉንም አጫወታችን አንድ መጽሐፍ የን ስቶሪ ትምህርት አለ። እሷም ብቻ ነው እንግዲህ ፕሬዘንት ማድረግ የምትችለው። በሌላ መጽሐፍ ደግሞ ሌላ ካራክተሮች ልጠኝ ነው ገበሬም ሊሆን ይችላል፣ ነጋዴም ሊሆን ይችላል፣ ሊስትሮም ሊሆን ይችላል። ሶ እዚህ ጋር ግን ለዚህ ፐርፐስ ያገለግልኛል ያሰብኳቸው ካራክተሮች እነዚህ ናቸው። እና እንደ አንባቢው ኤሊቶች ናቸው ሊባሉ የወጠቁ ሶሳይቲ ውስጥ ሊባሉ ይችላሉ፣ ወይም ደግሞ አይ ደብለቅ ያለበትም ነገር አለ ቁጣትም አለበት ሕፃንም አለችበት። ነገር ልክ ነው። ዳይቨርሲቲ ሊጎድለው ይችላል፣ ግን ነው ልታወራው፣ እንደፈለግከው ታሪክ ነው። የካራክተር አይነት ነው፣ በምክንያት ነው። መልካም ሙሉጌታ። ነባራዊ ሁኔታዎች በዘረዘረከው መልኩ ያሉ ፈተናዎች ለዚህ መጽሐፍ መጽሐፍ ወይም ለዚህ ድርሰት መወለድ መነሻዎችህ፣ መነቃቂያዎች እንደሆኑ ተረድቻለሁ። ነገር ግን ያንኑ ያህል ደግሞ የህግ ባለሙያ እንደመሆን፣ የስነ ጽሁፍም ሰው እንደመሆን ይህን መሰል ዝንባ ያለው ደራሲ አሜሪካዊ ደራሲ ነው። የማስበው ቅድም እንደገለጽኩት በኢትዮጵያ የስነ ጽሁፍ ታሪክ ውስጥ ብዙም ያልተለመደ በህግ ላይ ብቻ ያተኮረ ስራ በፊልም ደረጃ፣ በተከታታይ ድራማዎች ሁለተኛ እያ የሞከርክ ነው። በመጽሐፍ ደረጃ ሁለተኛ ነው። እንደ ሥነ ጽሁፍ አፍቃሪ ነው ይሄን ማነሳል በጣም በርካታ በህግ ላይ ያተኮሩ ስራዎች የጻፈ ጃን ግሪሻም የተባለ ደራሲ ፈርም ታይም ቱ አብዛኞቹም ለሲኔማ የበቁ ናቸው። በጣም ተወዳጅ ስራዎችን ሰርቷል። እውቅ ደራሲ ነው። ምናልባት ከዛ ጋር የሚያገናኝ ነገር ልገምት ይሆን? ለአንተ በዚህ መንገድ ለመግፋት ምክንያት ሆኖ ይሆን? አንተ ራስህም ከነ ስራዎችህ ባለፈ በህግ ላይ ያተኮሩ ግን ሀሳብ ወለድ ስራዎችን ዘለግ ብለህ ሌሎች ስራዎችንም የመስራት እቅድ ይኖሩ ይሆን? እስኪ ደግሞ ስለ እሱ አጫውተን። ልክ ነው። ጆንግሪሳን ወደዋለሁ። በጣም ነው የምወደው። መጽሐፍቶቹን በብዛት አንብቤያለሁ። ፊልሞቹንም እንደዚሁ አይቻለሁ። አክቹዋሊ አሁንም የእሱ መጽሐፍ እያነበብኩ ነው። የትኛው ቼምበር የሚል መጽሐፍ አለሁ እና ይሄ አንድ አንድ ሞት የተፈረደበት ሰው የሞት ፍርደኞች ማረሚያ ቤት ተቀምጦ ይግባኝ የሚጠብቅ ነው እና የአሜሪካ የህግ ስርዓት እንዴት እንደሚሰራ ነው ያሳየ። አንድ ሰው ሞት ከተፈረደበት በኋላ ያለው ነገር ማለት እሱን እሱን ልክ ነህ አንድ እሱ ነው ሁለተኛ ሎው አንድ ኦርደር የሚል አለ አሜሪካ ከሀያ አመት በላይ እየታየ የቴሌቪዥን ተከታታይ ድራማ ነገርከ አዎ እሱም እንደዚሁ ወንጀል ይሰራል ፖሊስ ይመጣል ይመረምራል ለአቃቤ ክሰጣ ለአቃቤ ክስ ያቀርባል ከዛ ፍርድ ቤት ይወስናል አይነት አብዛኛው ምርመራና ክስ ላይ ነው ሰው እሱም ፋሲኔት ያደረገ ነበር አሜሪካ ከምከታተላቸው አንድ እሱ ነበረ በጣም የሚገርመው ም እሱ ነው አሁን የአሜሪካ ሕግና የኢትዮጵያ ሕግ ተመሳሳይ ነው ብትል ሰንች ይቅባዋል አደለ። የኢትዮጵያ ሕገ መንግስት ያስቀመጠው ነገር ብታይ ግን ከአሜሪካ ሕገ መንግስት የተናነሰ አደለ፣ አንዳንዶች የበለጡ ናቸው። በጣም በጣም የሚደንቅ ነገር ነው፣ በቲዮሪ ደረጃ ምክንያቱ እንዳለ ነው። የገለበጥ ነው። ከኢንተርናሽናል ኮንቬንሽኖች ሳይቀር ወስደናል። የሕገ መንግስት ውስጥ አለ። በዚህ ሴንሱ ምንድን ነው የምታወራው? አሜሪካና ኢትዮጵያ የሚል ክርክር ሊቀርብ ይችላል። እውነት ለምን የሆነ ህይወታችን አይገናኝም? አከስታ ሰው ልክ እንዳልከው እነዚህ ፀሐፊዎች እና እነዚህ ፊልሞች ኢንስፓየር አድርገውኛል። በዚሁም መቀጠል ብች ደስ ይለኛል። ለምሳሌ መጽሐፍ ይወጣል፣ ከዛ ወደ ፊልም ይቀየራል። ሰው እንደዛ ነው ልመኘው። በህግ አምላክ አሁን ሶስተኛው ሲዝን አሁን ይቀርባል፣ በቴሌቪዥን ዩቲዩብ ላይ ያለ እሱ ይሄኛውም ህግ ሲዳኝ እንደዚሁ ኦልሬዲ ስራችንን የጨረስን ይመስለኛል። እንደዚህ በታሪክ እያዝናና በተቻለ መጠን ይሄ ነገር እየተለመደ ብሄድ ይሄ ነው እንግዲህ። በቅርብ ጊዜ ምንም ነገር ላይፈጠር ይችላል፣ ግን ይቀጥላል ይቀጥላል ብዙ የህግ ጉዳይን የሚያነብ አንባቢ ወይም ደግሞ በአጻጻፉም በድርሰቱም የተለየ ቦታ አላቸውና ያን የሚከታተል አንባቢ እንደሚዳብር ተስፋ አደርጋለሁ። በዚያም ረገድ የበኩልህን እያዋጣህና የታረጋዊ የህግ ባለሙያ መምህር ደራሲ ዘርፈ ብዙ ባለሙያነትህ ይዞ የመጣውን ፍሬ አንባቢዎች ከመጽሐፍህ የሚያገኙ ይመስለኛል። በሌላ ምስል ውይይት መልሰን እንደምንገናኝ ተስፋ አደርጋለሁ። ለአሁኑ አመሰግናለሁ። ጊዜር ውስጥልኝ። አመሰግናለሁ አሉላ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከሚሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሎላ ከበደ በመጪው የራዲዮ መጽሔት ከልዩ ቅንብሮች ጋር ልንመለስ ቀጠሮ ሰጥተን መሰናበታችን ነው። እስከ ስርጭታችን ፍጻሜም ለቀሩት ጥቂት ደቂቃዎች ከተከታዩዋ የድምፃዊት እጅጋየሁ ሽባባው ጂጂ ካህኔ ከተሰኘችው ተወዳጅ ስልት ጋር ነው የምንተዋችው።